የማኅበራዊ መገናኛ ዘዴዎች ቅኝት። አንዳች መነጋገሪያ የማያጡት የማኅበራዊ መገናኛ ዘዴዎች በዚህ ሳምንትም የሴቶች ሕፃናትና ወጣቶች ሚኒስትር ፊልሰን አብዱላሂ የሥራ መልቀቂያ ለጠቅላይ ሚኒስትር አብይ አህመድ ማስገባታቸውን በይፋዊ የፌስቡክ ገጻቸው መግለጻቸው ካነጋገሩ ጉዳዮች አንዱ ነበር። ሚኒስትሯ በህሊና ላይ ከባድ ጫና የሚያሳድሩ ባሏቸው የግል ጉዳዮች ከኃላፊነታቸው ለመልቀቅ የወሰኑት ደግሞ በአዲሱ የመንግስት ምስረታ ዋዜማ ላይ በመሆኑ ብዙዎች የራሳቸውን ምክንያት በማቅረብ አስተያየት ሰጥተዋል። ዮሴፍ ኤፍሬም እንኳን በጊዜ ለቀቁ፣ በአሁኑ ጊዜ ህጻናትና የሴቶችን ጉዳይ ከመምራት የበለጠ ናላ የሚያዞር ነገር የለም ሲሉ፣ በሻህ ኃይሉ ደግሞ ወይ ጊዜ የሚኒስትር መልቀቂያ በፌስቡክ ማየት ጀመርን። መልቀቂያው የቀረበው ለኢትዮጵያ ሕዝብ ነው ወይስ ለጠቅላይ ሚኒስትሩ? ሲሉ ጠይቀዋል። ትዕግስት መድፉ በበኩላቸው ስልጣንን በፍላጎት መልቀቅ መለመዱ ጥሩ ነው ሲሉ፣ አለማየሁ ገመዳ በትዊተር ገጻቸው ደግሞ ከመንግስት ስልጣን በፍቃድ መልቀቅ ምንጊዜም መበረታታት ያለበት ጉዳይ ነው፣ ከነ ስህተታቸው ኃላፊነት ላይ ያሉ ባለስልጣናት ከፊልሰን መማር አለባቸው በማለት በእንግሊዝኛ ጽፈዋል። ጀጀ ጃክሰን በሚል ስም የሰፈረው አስተያየት ደግሞ ከአሜሪካ የጉዞ ማዕቀብ በጊዜ አመለጡ ማለት ነው የሚል አስተያየት ሰጥተዋል። ጎቢ አስፋው በበኩላቸው ሲሾሙ ሳንሰማ እና ሳናውቃቸው መልቀቂ ያስገቡ የሚለውን የግብፅ ድረ ገጾች ሳይቀር ሌላ መልክ ሰጡት ያበሳጫል፣ ሲሉ የክረማላዊ በበኩላቸው ምን ችግር አለው? በሌላም ውጤታማ በምትሆንበት ቦታ ብትሰራ ለሀገሯ ነው። ኢትዮጵያ የሰው ችግር የለባትም፣ ያስተሳሰብ እንጂ፣ የሚል ሀሳብ ሰጥተዋል እውነቷን ነው። ምን ታደርግ። የሴቶች ህፃናትና ወጣቶች ሚኒስትር ሁና የሴትና የህፃናት መደፈርን ከመስማት የበለጠ ምን የሚከብድ ነገር አለ? ያሉት ደግሞ ትዝታ ጌታቸው ናቸው። ልመንህ ወንድሙ ግን በሐሳቡ የተስማሙ አይመስሉም። ላለፉት ሁለት ዓመታት በመላ ሀገሪቱ በሴቶችና ህፃናት ላይ ያ ሁሉ ተዘርዝሮ የማያልቅ ግፍ ሲፈጸም ቢያንስ አንድ ቀን እንኳ ወደፊት መጥተው ድምፃቸውን አሰምተው ነበር ወይ የሚለው ዋናው ጥያቄ ነው ብለዋል። አቡ ከዲጃ ተውፊቅ በበኩላቸው ደግ አረገች፣ ስንቶች ናቸው ወይ የራሳቸውን ሕሊና ነፃ ላደረጉ ወይ ለወገናቸው ድምፅ አይሆኑ ከይሪግ ጠምሻ አቦ የሚል አስተያየት ሰጥተዋል። ታሪኳ ሰፋ ረዘም ባለው ጽሁፋቸው ደግሞ በአንድ አቅጣጫ በፖለቲካ ብቻ ነገሮችን እየመነዘር ለምን ግለሰቦችን እንደምናጠለጥል ማህበረሰቡንም ለምን እንደምናተራምስ ሊገባኝ አልቻለም። ምክንያቱ ምንም ይሁን ምን ስልጣኔን በገዛ ፈቃዴ ለመልቀቅ ወስኛለሁና ተረከቡኝ አለች። ምኑ ላይ ነው ፖለቲካ? የእህታችን ውሳኔ ሊከበር ሊደነቅና ለእሷም ክብር ሊሰጣት ይገባል። ርስት ይመስል ስልጣን ላይ ሙጭጭ ማለት ይብቃ በማለት ጽፈዋል። ሌላው በዚህ ሳምንት በማህበራዊ መገናኛ ዘዴዎች መነጋገሪያ የሆነው ጉዳይ የክልሎች የመንግስት ምስረታ ነበር። በሳምንቱ መጀመሪያ በኦሮሚያ ክልል የተጀመረው የመንግስት ምስረታና የካቢኔ አባላትን የመምረጥ ስራ በሌሎች ክልሎችም ቀጥሎ ነበር የሰነበተው። ይህንን ተከትሎም ብዙዎች በማህበራዊ መገናኛ ዘዴዎች በአዲሱ የመንግስት ምስረታ ተስፋና ስጋታቸውን አንጸባርቀዋል። እታፈራው የማርያም ልጅ የተባሉ አስተያየት ሰጪ የመንግስት ሹመት የአገልጋይነት የኃላፊነት ሸክም ነው። በተለይ ከፍ ያለ ሹመት ከፍ ያለ ዕዳ ነው እና ዕዳውን በአግባቡ ተወጡ ብለዋል። ሚላት አለሙ በበኩላቸው በጣም ጥሩ ነው፣ ነገር ግን የሴቶችን አካታችነት ረስቷል። ምክንያቱም አቅም ያላቸው የሴት መሪዎች አሉን ሲሉ ሀሲና ከድርም የሴቶች ተሳትፎ እንዲህ ዝቅተኛ የሆነው እውነት ለቦታው የሚመጥኑ ብቁ ሴቶች ጠፍተው ነው ይሁና ብለዋል። መሴና ቷ ልጅ በሚል ስም የሰፈረው አስተያየት ደግሞ አዳዲሶቹ የክልል መንግስታት የጦር ወሬ ጠፍቶ ከገባንበት የሞትና የመፈናቀል ወሬ የሚያወጡን ከሆነ ጥሩ ነው ያለዚያ ግን አዲስ መንግስት አሮጌ መከራ ካሸከመን ዋጋ የለውም የሚል አስተያየት ሰጥተዋል። ከዚህ ጋር ተያይዞ የአዲስ አበባ አስተዳደርን ጨምሮ በአንዳንድ የክልል መንግስታት ሹመት የተቃዋሚ ፓርቲ አባላት መካተታቸውን አንዳንዶች በጥርጣሬ አንዳንዶች ደግሞ በአዎንታዊ መልኩ ተመልክተውታል። አስሬ ጩፋ የተባሉ አስተያየት ሰጪ ኢትዮጵያ የሁሉም ሀገር ሁሉም አስተሳሰቦች የሚስተናግዱባት ሀገር ትሁን ይቀጥላል ብለን እንጠብቃለን፣ ሲሉ ያሲን መሐመድ ግን ስልጣን በመስጠት ተቃዋሚዎችን አፋቸውን ለማፈን ነው። የተቃዋሚ ደጋፊዎችስ ብልጽግናን ይደግፉን ብል የብልጽግና ደጋፊዎችስ ብልጽግናን መርጠው ባልመረጧቸው ሲመሩ እንዴት ነው የሚሆነው? ይህ ጠንካራ ተፎካካሪ እንዳይኖር የመዋጫ ዘዴ ነው በማለት የተቃዋሚዎቹን ሹመት ተችተዋል። አላዛር በየነ ግን ይህ አካታች የሆነ የፖለቲካ ውክልና የሚያበረታታና አዎንታዊ እርምጃ ነው በማለት ሹመቱን አድንቀዋል። አስቴር ወገኔ ግን እንዳያማህ ጥራው ነው የይስሙላ ነው ብለውታል ሹመቱን። ከዚሁ ከክልሎች የመንግስት ምስረታ ጋር ተያይዞ ሌላው አነጋጋሪ ጉዳይ አዲሱ የአማራ ክልል ምክር ቤት በአቶ አገኘው ተሻገር ምትክ የክልሉን ትምህርት ቢሮ ኃላፊ ዶክተር ይልቃል ከፋለን ርዕሰ መስተዳድር አድርጎ መሾሙ ነበር። አዲሱ ርዕሰ መስተዳድር ለመጀመሪያ ጊዜ ባደረጉት ንግግርም የክልሉ ሕዝብ እየሞተ እየተራበና ሀብት ንብረቱን ትቶ እየተፈናቀለ ባለበት ወቅት መሾማቸው ቢያሳዝናቸውም ህዝቡን ነፃ ለማውጣት እንደሚሰሩ ገልጸዋል። ይህንን ተከትሎ ተዋቸው ሙላቴ የተባሉ አስተያየት ሰጪ ብዙ ተግባር አልባውሪዎችን ከመከራ ጋር ያስተናገደ ክልል ነውና የተረከብከው በርታ ሲሉ፣ ማሜ ማሜ በሚል ስም የሰፈረው አስተያየት ደግሞ በሦስት ዓመት ውስጥ አምስት መሪ የቀያየረ ጉደኛ ክልል ብለዋል። አረጋንማው በበኩላቸው ጥያቄው ለምን ተቀየረ ነው። በመጀመሪያ መሪዎቻችን ተገደሉ፣ መተካት ነበረበት፣ ተተኩ። ሲቀጥል አማራን መሪ ለማሳጣት የሚደረገው ጥረት ከዚህ ይጀምራል። የተሾመውን ሁሉ በማንቋሸሽ የትም አይደረስም፣ ጥፋት እንኳ ቢኖር በመደጋገፍ እንጂ በዚህ ወቅት ጣት መጠቋቆም የትም አያደርስም የሚል ምላሽ ሰጥተዋል። ነጻነት ታምር ደግሞ መልካም የሥራ ዘመን ይሁንሎ የአማራንና የትግራይ ህዝቦች ከፍጅት ይታደጓቸው ሲሉ፣ ውቤት ይስማው በበኩላቸው ሁለቱን ህዝቦች ለመታደግ የዛኛው መንደር ሰዎች ልብ ካልገዙ በቀር እሳቸው ብቻቸውን የሚሰሩት ስራ አይደለም የሚል አስተያየት ሰጥተዋል። ያሬድ አራጌ ደግሞ ያው ነው የግንቦት ሀያ ፍሬ ሲሉ ገለታስፋው ደግሞ ማንም ይሾማን ብቻ ለክልሉ ህዝብ አሳቢና ተቆርቋሪ ይሁን የህዝብን ችግር የሚፈቱ የአማራን ህዝብ ከሞትና ከመፈናቀል የሚያድኑ ህጋዊ በሆነ መንገድ የክልሉን ጥቅም የሚያስከብሩ የተናገሩትን የሚተገብሩ ለህዝብና ለህዝብ ብቻ የቆሙ እንዲሁም ያልተመቻቸውን በግልጽ የሚቃወሙ ያደርጋቸው ብለዋል። ታረቀኝ አምባው በበኩላቸው ጉልቻ ቢለዋወጥ ወጥ አያጣፍጥም የሚል አስተያየት ሰንዝረዋል። አባይነት ተስፋው በበኩላቸው አሁን በዚህ ወቅት ህዝባችን ከገባበት ስቃይ እንዴት እናውጣው፣ ደግፈንም ቢሆን ብቃት ያለው መሪ እንዴት ይውጣ፣ ይህንን ማለት ሲገባ የመጣውን ሁሉ መተቸትና መለያየት አይጠቅመንም ብለዋል። መሾም ጥሩ ነው። የእናንተን ሹመት ልዩ የሚያደርገው ግን ሲሶ የሚጠጋው የአማራ ክፍል በህወሓት ቀንበር ስር በወደቀበት ጊዜ በመሆኑ የቤት ስራችሁ ከልማትና ከእኩል ተጠቃሚነት ባሻገር መከራ የከበበውን የአማራ ህዝብ ነፃ ማውጣት ቀዳሚ ተግባራችሁ ሊሆን ይገባል ያሉት ደግሞ መንገሻ ሲሳይ ናቸው። አድማጮች፣ የዛሬው የማህበራዊ መገናኛ ዘዴዎች ቅኝት በዚህ ተጠናቋል። ፀሐይ ጫኔ ነኝ። መልካም ጊዜ።